የወልቃይት ወልቃይ ጠገዴ የአማራ ማንነት አስመላሽ ኮሚቴ ሰሞኑን አባሎቻችን ያለምንም ምክንያት ታስረውብናል ሲል ቅሬታ አቅርበዋል። የወልቃይት አማራ ማንነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ አቶ አታላይ ዛፌ እና አቶ መብራቱ ጌታሁንን ጨምሮ ቁጥራቸው አራት የሚደርስ አባሎቻችን ባሳለፍነው ሳምንት መጨረሻ ጎንደር ከተማ ውስጥ በመንግስት የጸጥታ ኃይሎች ተይዘው ታስረውብናል ነው ያለው ኮሚቴው። በስር ላይ የሚገኙት የአቶ መብራቱ ልጅ ደግሞ አባቴ የታሰረው ፋኖነ ተብሎ ነው ትላለች። በጉዳዩ ላይ የመንግስት አመራሮች ምላሽ ለማግኘት ያደረግነው ጥረት እስካሁን አልተሳካም። ዝርዝሩ አስቴር ምስጋናው። የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ አቶ አታላይ ዛፌ ለአሜሪካ ድምፅ በሰጡት ቃል ባለፈው ሳምንት መጨረሻ በጎንደር ከተማ አቶ መብራቱ ጌታሁንን ጨምሮ አራት አባሎቻቸው በመንግስት የጸጥታ ኃይሎች ታፍነው ታስረውብናል፣ ምክንያቱንም ማወቅ አልቻልንም ብለዋል። መጋቢት ሰላሳ ለሚያዚያ አንድ አትሪያ ለሌት ላይ አዘዝ አካባቢ ውጊያ ነበረ። ተኩሱ ነበረ። ተኩሱ ምንድን ነው ብለን ያን ስናዳምጥ ከሰዎችን ጠይቀን ፋኖ ያሉበት ቤት ተከቦ መንግስት እነሱን ለመያዝ የተከፈተው ውጊያ ነው ተባለ። ከዛ በኋላ ሰውም ወጥቶ ከተማ ላይ ይንቀሳቀስ ነበር። በዚህ አጋጣሚ የእኛ ኮሚቴ የሆነው መብራቱ ጌታውን ከተማ ላይ ወጥቶ ሲንቀሳቀስ እሱንም ሌሎች መያዝ ተጀምሮ ነበር። እሱንም ጨምረው ይዘው እስር ቤት አስገቡት። ሌሎች ስማቸውን ያላወቅኳቸው ሶስት የወልቃይት ልጆችም እዛ ገብተዋል ታስረዋል። አንድ የደባርቅ ልጅ የወልቃይት ኮሚቴ ንገሩልኝ ያለ ሙሉጌታ የሚባልም አለ። ስድስተኛ ፖሊስ ጣቢያ ናቸው ያሉ እነዚህ። ምክንያቱን ስንጠይቅ ምንም አይነት ምላሽም አላገኘንም ነበር መጀመሪያ ላይ። በኋላ ግን የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ምክትል ሊቀመንበር አቶ ጌጃዳን ወደ ፖሊስ መምሪያ ሄደው ጠይቀው ምንድን ነው ሲባል ይያዙ ከተባሉ ዝርዝር ውስጥ የለም ተብሏል። ዝርዝር ውስጥ ከሌለ ደግሞ ዝም ብሎ በአጋጣሚ ተይዞ ከሆነ መለቀቅ ነበረበት። አንድ ምክንያት የፈጠሩት ምንድን ነው፣ ጦር መሳሪያ ማለት ሽጉጥ ይዟል። ሽጉጡ ደግሞ ሕጋዊ ፈቃድ አለው። የአቶ መብራቱ ልጅ ትዕግስት መብራቱ ግን አባቷ የታሰረው ፋኖ ነው ተብሎ እንደሆነ ትናገራለች። መንገድ ላይ ነው የያዙት አይደንኩን ጠይቀው ምን ፋኖ ነው ተብሎ ነው የተያዝኩት። ሌላ ምክንያት የለውም ነው የተባለ እስካሁን ምንም መፍትሄ አልተገኘም። አዋሉ ወጣም፣ እስካሁን ታስሮ ነው ያለው። ብንጠይቃቸውም ገና እናጣራለን፣ አጣርተን ነው የምንለቀው ብለውናል። ማንን ነበር ሄዳችሁ የጠየቃችሁ? በዛ መምሪያው ነው የፖሊስ ጣቢያ ስድስተኛ ጣቢያ ነው ታስራያለ። ማራኪ አካባቢ እና የክፍለ ከተማ የጎንደር አለ ፒያስ አካባቢ እዛ ደግሞ የጠየቅናቸው፣ እናጣራለን፣ በአንዴ መድገቅ አንችልም፣ ነዛ ከሆነ ይወጣል። በጉዳዩ ዙሪያ ከጎንደርም ሆነ ከክልሉ የጸጥታ ዘርፍ ኃላፊዎች መልስ ለማግኘት ያደረግኩት ሙከራ ለዛሬ አልተሳካም። እንዳገኘው የመመለስ ይሆናል። ቀደም ብለው የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ አቶ አታላይ ዛፌ አባሎቻቸው ከሚፈለጉት ውስጥ ዝርዝራቸው እንደሌለ እንደተነገራቸው እና ቅዳሜና እሁድ ተጠርቶ እንደሚለቀቁ የተገለጸ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።